ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 15 2009 ዓ.ም. ዝግጅታችን ጀምረ። ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጆቻችሁ ሶሎሞን አባተና ጤና ይስጥልኝ። እኔም አሉላ ከበደ ነኝ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ተሿሚዎችን እየፈተሸ ነው። ሁሉንም ተሿሚዎቻችንን እናጸድቃለን፣ የአንዳንዶቹን ብቻ ከሌሎች ጥቂት ዘግየት ሊል ይችላል ፕሬዚዳንት ዶናልድ ትራምፕ ናቸው ይህንን ያሉት። በሌላ በኩል ደግሞ ከዲሞክራቶቹ እስማ የጠበቀ ፍተሻ እንደ ትራምፕ ካቢኔ የሚያደርገው ሌላ አልነበረም የካቢኔው ይህንን የተናገሩት የሴኔቱ የአናሳዎች መሪ ዴሞክራቱ ቻክ ሹመር ናቸው። የፕሬዝደንቱ ካቢኔ በጥቅም ግጭቶችና በሥነ ምግባር ላይ ጥያቄዎች ሊኖሩባቸው በሚችሉ ቢሊየነሮችና ባንከሮች የተሞላ እንደሆነ ከተናገሩበት የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። አዲሱ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ውሎ የመጀመሪያ ሳምንት የመጀመሪያ ቀናቸው የዩናይት ስቴትስ አስራ ሁለት ሀገሮች ካሉበት የፓሲፊክ የንግድ ቀጠና ፈራሚነት እንድትወጣ አደረጉ። ትራምፕ በዋይት ሀውስ የፊርማ ስነ ስርአቱን በፈጸሙበት ወቅት ሲናገሩ አሁን እውን ያደረግ ነው ለአሜሪካውያን ሰራተኞች ታላቅ ነገር ነው ብለዋል። አዲሱ ፕሬዚዳንት ከአሁን ቀደም ሌሎች ሪፐብሊካን ፕሬዚዳንቶች እንዳደረጉት ሁሉ የጽንስ ማስወረድን የሚደግፉና ዓለም አቀፍ ስራዎችን የሚሰሩ ከመንግስት ድጎማ የሚያገኙ ተቋማት እንዲወጡ አድርገዋል። የሶሪያ መንግስት ኃይሎችና ተቃዋሚ ወገኖች ልኡካን በሩሲያና በቱርክ ለሚደግፈው የሰላም ድርድር በዛሬ ዕለት ካዛክስታን ላይ ተሰባስበዋል። የአማጽያኑ ምንጮች እንደገለጡት ድርድሩ የፊት ለፊት ንግግርን አይጨምርም። ዋና ከተማይቱ አስታስ ላይ የሚካሄደው የዚህ የሶሪያ ተፋላሚ ወገኖች ድርድር አብይ ዓላማ በሩሲያ ኢራንና ቱርክ አስማሚነት ባለፈው የታህሳስ ወር የተደረሰውንና በአብዛኛውም መያዙ የሚነገርለትን አገር አቀፍ የተኩስ አቁም ማጽናት ላይ ያተኩራል ተብሎም ይጠበቃል። ከአሁን ቀደም በዩናይት ስቴትስና በተባበሩት መንግስታት የተደገፉ የተኩስ አቁም ስምምነቶች ተፋላሚ ወገኖች አንዱ ሌላውን በሚወነጃጀሉበት ሳይዙ መናመቅረታቸው ይታወቃል። እንደ አውሮፓውያን የዘመን አቆጣጠር መጋቢት 2011 ዓ ም ለተቀሰቀሰውና ስድስት ዓመታት ለዘለቀው የእርስ በርስ ጦርነት ማብቂያ ለማበጀት ከአንድ ዓመት በፊት የተካሄደው የሰላም ድርድርም እንደቀደሙት ሌሎች ሁሉ በተመሳሳይ ለፍሬ ሳይበቃ ቀርቷል። የአሁኖቹ ድርድሮች ለሶሪያው ቀውስ ማብቂያ ተስፋ ይፈነጥቃሉ የሚል የጸና እምነት አድሮብኛል፣ ሲሉ የካዛክስታኑ የውጭ ጉዳይ ሚኒስትር ካሪያት አብዱርካሞቭ በመክፈቻ ንግግራቸው ተደምጠዋል። አሁን የሶሪያ ህዝብ የሚገባውን አንዳች ተጨባጭ ውጤት ላይ መድረስ የእያንዳንዳችን ኃላፊነት ነው ሲሉም አክለዋል። ለዛሬ ተይዘው ታቅደው የነበሩትን የመጀመሪያዎችን ተከታታይ ንግግሮች ያለመሳካት ተከትሎ በተባበሩት መንግስታት ድርጅት የሶሪያው አምባሳደር ባሻር ጃፋሪ ኃላፊነት በተመላ መንገድ አልተንቀሳቀሱም ሲሉ ተቃዋሚውን ወገኖች ወንጅለዋል። የሶሪያ ጦር ከደማስቆ ወጣ ብላ የምትገኘው የዋዲ ባራድ የተኩስ አቁሙን የተላለፈ ወታደራዊ ዘመቻ አካሂዷል በሚል የቀረበውን ውንጀላ ተችተዋል። ወደ አገሪቱ ዋና ከተማ የሚመጣውን የውሃ አቅርቦት የሚያስተጓጉል ውጊያ የከፈተው ቀድሞ አልኑስራ በመባል የሚታወቀው ጽንፈኛ ቡድን ሸማቂዎች ናቸው በሚል ሶሪያ ትከሳለች። ጃፋሪ ያክለውም ቡድኑ ተኩስ አቁሙ የማይመለከተው በመሆኑ እነሱን መከላከል ከተሳሳተ ወገን ጋር እንደ መሰለፍ ይቆጠራል ብለዋል። ዋናው የሶሪያ አማጺ ቡድን በወሩ መግቢያ ላይ ተደጋጋሚ የተኩስ አቁሙን የጣሰ በሚል ባቀረበው ውንጀላ ከድርድሩ ራሱን አግሎ መቆየቱ የሚታወቅ ነው። የአማጽያኑ ዋና ተደራዳሪ ሙሐመድ አሉሽ በበኩላቸው አማጽያኑ የሰላም ሰዎች ናቸው፣ ለግጭቱ እልባት ከሁነኛ የፖለቲካ መፍትሄ ላይ ሊደረስ የሚቻለውም የተኩስ አቁሙ በውጊያው አውድማ በተጨባጭ እውን ሲደረግ ብቻ ነው ብለዋል። አዲሱ የጋምቢያ ፕሬዚደንት አዳማ ባሮ ስልጣን በለቀቁት ያህያ ጃሜ የሃያ ሁለት ዓመታት አገዛዝ ተፈጽመዋል የተባሉ ወንጀሎችን ለመመርመር የሐቅ አጣሪና የእርቅ ኮሚሽን እንደሚመሰርቱ ገለጹ። ፕሬዚደንት ባሮ ከአሜሪካ ድምፅ ጋር ትናንት ባደረጉት ቃለ ምልልስ ሃያ ዓመታት ረጅም ጊዜ ነው፣ ህዝቡ እውነቱን ማወቅ ይኖርበታል ብለዋል። ትዝታ ብላቸው ባልደረቦቻችን ጄምስ ባቲና ሳይኔ ማቲና ያጠናቀሯቸውን ዘገባዎች ጨምቃ ተከታዩን ይዛ ቀርባለች። እንደደረሰን ዘገባው እናቀርብላችኋለን። አንድ የካሜሮን ወታደራዊ ሄሊኮፕተር ናይጄሪያን ከሚያዋስነው ሰሜናዊ የአገሪቱ ድንበር አቅራቢያ ተከስክሶ የማዕከላዊ አፍሪካ ጦር ሰራዊት ህብረት አዛዥ መገደላቸው ተዘገበ። ጄኔራል ጃኮብ ኮጂ የሞቱት ትላንት ማምሻው ላይ ከካሜሮኗ የቦጎ መንደር አቅራቢያ የቅኝት በረራ በማድረግ ላይ ሳሉ መሆኑን አንድ ከፍተኛ የጦሩ አዛዥ ተናግረዋል። ባለስልጣናቱ ጨምሮ እንደገለጡት ሌሎች ሶስት ወታደራዊ መሪዎችና ሁለት የሄሊኮፕተሯ አብራሪዎች በአደጋው ለህልፈት ከተዳረጉት ውስጥ ይገኛሉ። ጄኔራል ኮጂ በናይጄሪያው እስላማዊ ጽንፈኛ ቡድን ቦኮ ሀራም ላይ የተከፈተውን ዘመቻ መሩ የነበሩ ናቸው። ናይጄሪያን ሲያናውጥ አመታት ያስቆጠረው ቦኮ ሀራም ከቅርብ ጊዜ ወዲህ የጥቃት አድማሱን በማስፋፋት ካሜሮንን፣ ቻድና ኒጀርን ጨምሮ የናይጄሪያ አጎራባቾችን ማዳረሱ ይታወቃል። ቡድኑ በስካሁኑ ጥቃቱ ቁጥሩ ከ25ሺ በላይ ለሚደርስ ህዝብ ሞትና ከ2.3 ሚሊዮን በላይ ሰው ከቄው እንዲፈናቀል ምክንያት መሆኑንም የተባበሩት መንግስታት ድርጅት አመልክቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግሥት በምስራቅ ኢየሩሳሌም የሰፈራ ግንባታ ላይ የተጣለውን እገዳ በማንሳት ከ560 በላይ ቤቶች እንዲሰሩ ፈቅዷል። በያዝነው የአውሮፓውያኑ ዓመት 2017 ተጨማሪ የሆኑ በሺዎች የሚቆጠሩ ቤቶች እንዲገነቡም ውሳኔ አሳልፏል። ዛሬ ቪክተር ቢቲ ከዋሽንግተን አጭር ዘገባ አሰናድቷል። ሶሎሞን ክፍሌ ያቀርበዋል። የኢየሩሳሌም ከተማ ምክትል ከንቲባ ሚር ቱርጅማን ሲናገሩ መሰል ግንባታዎችን የሚፈቅዱት የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ቃለመሃላ እስኪፈጽሙ ድረስ ይህን ከማሳወቅ እንዲቆዩ ትዕዛዝ እንደተሰጣቸው አስረድተዋል። የቀድሞ የኦባማ አስተዳደር የአይሁዶችን የሰፍራ ግንባታዎች በተደጋጋሚ ሲያወግዝ መቆየቱ ይታወቃል። የፍልስጤሙ ነፃ አውጪ ድርጅት የሥራ አስፈጻሚ ኮሚቴ አባል ሃናን አሽራዊ ግን ፕሮጀዎቹ እየተካሄዱ ያሉት ፍልስጤማውያን ወደፊት የራሳቸውን ነፃ ግዛት በሚመሰርቱበት ቦታ ላይ መሆኑን ያስገነዝባሉ። ፕሬዚደንት ማህሙድ አባስም በሁኔታው ባለመደሰት የዩናይትድ ስቴትስ ኤምባሲን ከቴል አቪቭ ወደ ኢየሩሳሌም ማዛወሩ የእስራኤል ፍልስጤማውያኑን የሰላም ሂደት እንደሚጎዳ አስጠንቅቀዋል። ትላንት ከዋይት ሃውስ ቤተ መንግሥት የወጣ መግለጫም የትራምፕ አስተዳደር በዚያ በምርጫ ዘመቻቸው ወቅት በገቡት ቃል መሠረት የመጀመሪያ መክፈቻ ውይይት ላይ ነው ይላል። በአሜሪካ ዩኒቨርሲቲው የእስራኤል ጥናቶች ማዕከል ፕሮፌሰር ራስል ስቶን በበኩላቸው ለቪኦኤ ሲናገሩ ኔታንያሁ ከአዲሱ የዩናይትድ ስቴትስ አስተዳደር ጋር አዲስ ምዕራፍ እንደሚጀመር መግለጻቸውን ተከትሎ የሚጠበቅ እርምጃ ነው ብለዋል። የመካከለኛው ምስራቅ ሀገሮች የፖለቲካ ተንታኝ ማይክል ፊሽባክ በበኩላቸው ፍልስጤማውያንም ሆኑ የተባበሩት መንግስታት ድርጅት በተያዙት ግዛቶች ውስጥ እስራኤል የምታካሄደውን የሰፈራ ግንባታ ለማስቆም ማድረግ የሚችሉት ነገር የለም ብለዋል። ይህ በእንዲህ እንዳለ ግን ፕሬዚደንት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመጭወር ዋይት ሀውስ ቤተ መንግስትን እንዲጎበኙ ጋብዘዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥር 15 2009 ዓመተ ምህረት ምሽት ፕሮግራም ነው። አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይት ስቴትስ እና የአፍሪቃ ግንኙነት የኦባማ ፕሬዚዳንትነት በሚርዕስ የጻፉት መጽሐፍ በቅርቡ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በተደረገ ስነ ስርዓት ተመርቋል። ዲሞክራሲን በማጠናከር ረገድም ለአፍሪቃ ወጣቶች እድል እየከፈትን ነው ምክንያቱም የሚፈልጉት ዲሞክራሲን እንደሆነ ነው የነገሩን። ሀገሮቻቸው ክፍት እንዲሆኑ ነው የሚፈልጉት። ግሪንፊልድ ከተናገሩት የተወሰደ ነው ያደመጣችሁት። ዘገባ ይዘናል በምሽቱ በሁለተኛው አጋማሽ በአፍሪካ ነክ ርዕሶች ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜ በምሽቱ የመጽሔት ክፍለ ጊዜ በአብይ ርዕስ የተያዘው የዩናይትድ ስቴትስ አዲሱ ካቢኔ ሹመት ጉዳይ ነው። በተወካዮች ምክር ቤቱ የሕግ መወሰኛ ምክር ቤት እየተፈተሹ ያሉ ሹመቶችን የምንቃኝበት አብይ ርዕስ ነው የያዝነው። በአብይ ርዕሳችን ከዚያ ቀደም ብለን ግን በጋምቢያ ስላለው ሁኔታ የተጠናቀረውን ዘገባ እናሰማችሁ። አዲሱ የጋምቢያ ፕሬዚዳንት አዳማ ባሮ ስልጣን በለቀቁት የያህያ ጃሜህ የሃያ ሁለት ዓመታት ግዛት ዘመን ተፈጸሙ የተባሉ ወንጀሎችን ለመመርመር የሀቅና እርቅ አጣሪ ኮሚሽን እንደሚመሰርቱ ገለጡ። ትናንት ለአሜሪካ ድምጽ ራዲዮ በሰጡት ቃለ ምልልስ ሀያ ዓመታት ረጅም ጊዜ ነው፣ ህዝቡ እውነቱን ማወቅ ይኖርበታል ነው ያሉት። ባልደረቦቻችን ጄምስ ባቲ እና ሳኒሊ ማቴኔ ያጠናቅሯቸውን ዘገባዎች ትስታ ብላቸው እንዲህ አጠናቅራ ይዛቀርባለች። አንድ የፕሬዝደንት ባሮ አማካሪ ዛሬ ለጋዜጠኞች እንደተናገሩት ጃማ ያየህ አገር ለቀው ከመውጣታቸው በፊት ከሀገሪቱ ካዝና 11 ሚሊዮን ዶላር ሰርቀዋል። የቅንጦት ተሽከርካሪዎችን በአውሮፕላን ጭነው አሾልከዋል። በረጅሙ የግዛት ዘመናቸው ተቃዋሚ ፖለቲከኞችና ጋዜጠኞችን ማሰር ጭምር ከፍተኛ የመብት ረገጣ ያካሄዱ እንደነበር የሰብአዊ መብት ተቆርቋሪ ድርጅቶች ይናገራሉ። ጃመ ቅዳሜ ዕለት ሙጭጭ ያሉበትን መንበር ትተው ከጋምቢያ የወጡት የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኤኮዋስ ስልጣን ካለቀቁ ወታደራዊ እርምጃ ሊወስድ በመዛቱ ነው። የቀድሞው ፕሬዝደንት እንደ አውሮፓ አቆጣጠር ታሳስ አንድ በተካሄደ ምርጫ ባሮ ማሸነፋቸውን አልተቀበሉም ነበር። ባሮ ባለፈው አርብ ዳካር የሚገኘው የጋምቢያ ኤምበሲ ውስጥ ቃለ መሐላ ሲፈጽሙ ከጋዜጠኛችን ሲያን ማርነ ጋር ቃለ ምልልስ አድርገዋል። አዲሱ ፕሬዝደንት ጃመ ጋምቢያ ውስጥ እንዲኖሩ እንደጠየቋቸውና ለደህንነታቸው ግን ዋስትና መስጠት እንዳልፈለጉ ጠቅሰዋል። ወደፊት በጋምቢያ የፕሬዝደንታዊ ስልጣን ጊዜ ገደብ እንዲኖር የምርጫ ህግጋት እንዲሻሻሉ እንደሚያደርጉ የ51 ዓመቱ ባሮ ተናግረዋል። በአገሪቱ ለዲሞክራሲ ጠንካራ መሰረት እንዲጣልና ፕሬዝደንታዊ ጊዜ ገደብ እንዲኖር ማድረግ አለብን። እንደዚያ ሲሆን ስልጣኑን የሚይዙት ይጠነቀቃሉ። እንደ ያያ ጀመ ለሃያ ሁለት ዓመታት ስልጣን ላይ ከቆዩ በኋላ አልለቅም ብለው ሙጭጭ አይሉም ብለዋል። አዲሱ ፕሬዝደንት ባሮ አስተዳደራቸው የጋምቢያን የጸጥታ ኃይልና ሰራዊት ዘመናዊ ለማድረግ እንደሚሰራም ቃል ገብተዋል። የሰለጠነ ዲስፕሊን ያለውና የተደራጀ ጦር እንዲኖረን እንሰራለን። የጸጥታ ኃይሉን በሁለት እንከፍላለን። ፖሊስ የአገር ውስጥ ደህንነት ጠባቂ ይሆናል፣ ወታደሩ ደግሞ የአገር መከላከያ ይሆናል። እነዚህ መሻሻሎች በአጽኖት የሚካሄዱ ይሆናል ይላሉ አዲሱ ፕሬዝደንት አዳማ ባሮ የያያ ጃመን ካቢኔ አባላት ሙሉ በሙሉ እንደማይቀበሉ የሰራዊቱ አባላት ግን የጋምቢያ ዜጎች እንደመሆናቸው መጠን እንደየችሎታቸው ለየስራ እንደሚመደቡ ተናግረዋል። ባሮ የውጭ መዋለ ንዋይ መዳቢዎችን በማመላከት ሲናገሩ በቁልምጫ ስማይሊንግ ኮስት ወይንም ባለፈገግታዋ የባህር ዳርቻ የምትሰኘው ጋምቢያ ተመልሳ መጥታለች ብለዋል። ልነግራቸው የምወደው በሩ ክፍት ነው። ለመዋለ ንዋይ አፍሳሾች ወደ አንድ አገር መግባት መልካም አስተዳደር፣ ሰላምና ጸጥታ፣ የህግ የበላይነት መኖር አስፈላጊ ነው። እነዚህ ናቸው የንግድ ሰዎች ገንዘባቸውን እንዲያፈሱ የሚያደፋፍሩት። ይህን ጋምቢያ ውስጥ ሥራ ላይ ለማዋል ቁርጠኞች ነን። እንዲህ አይነቱ አሰራር ደግሞ ለሕዝባችን ሥራ ይፈጥራል፣ ጋምቢያ ትለማለች ማለት ነው ብለዋል። አዲሱ ፕሬዝደንት የሆነ ሆኖ አዳማ ባሮ በአገሪቱ ፕሬዝደንትነት ስንት ጊዜ መመረጥ እንደሚፈልጉ ፍንጭ ከመስጠት ተቆጥበዋል። ያ የጋምቢያ ሕዝብ የሚያደርገው ውሳኔ ነው በማለት ሕዝቡ፣ በድምጹ በሰጠን ኃላፊነትና እምነት እነዚህን ዓላማዎች በተግባር ልናውል ተዘጋጅተናል። የተቀረው የጋምቢያ ሕዝብ ውሳኔ ነው ብለዋል። አድማጮች አሁን ቀደም ብለን ወዳስተዋወቅነው የዕለቱ አቢርስ ነው የምንሻገረው። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የፕሬዝዳንት ዶናልድ ትራምፕን ካቢኔ እጩዎች ሽመት ወደሚመለከተው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የፕሬዝዳንት ዶናልድ ትራምፕን ካቢኔ እጩዎች እየፈተሸ ባዶ ቦታዎችን በዚህም ሳምንት ውስጥ መሙላት ይጠበቅበታል። ዋናው ትኩረት ግን የብሔራዊ ደህንነት ቡድኑን ማሟላት ነው የሚሆነው። በሌላ በኩል ለውጭ ጉዳይ ሚኒስትርነት የታጩትን የኤክሰን ሞቢል ኩባንያ ዋና ሥራ አስፈጻሚ ሬክስ ቲለርሰንን ሹመት ለማጸደቅ ቁልፍ የሚባሉ ሪፐብሊካን ሴናተሮች ድጋፋቸውን እየሰጡ መሆናቸውን ሪፖርተራችን ማይክል ባውማን ዘግበዋል። ሪፐብሊካኗ እንደራሴ ሱዘን ኮሊንስ የሰሞኑን የምርጫውን ሂደትና ውጤት በተከታታይ ያውጃሉ። ሹመቱን ያጸደቁት ዘጠና ስምንት ናቸው። ተቃውሞ አንድ ብቻ ነው። ስለዚህ ሹመቱ ጸድቋል። ባለፈው አርብ ከተካሄዱ የሹመት ፍተሻና ማጽደቂያ ሥነ ሥርዓቶች በአንዱ ላይ ከተናገሩት ነው። ሱዛን ኮሊክስ የሰማ ነው ኮሊንስ የሰማ ነው ሚስተር ዶናልድ ትራምፕ የከትናንት በስቲያው አርብ ቃለ መሐላ በፈጸሙ በጥቂት ሰዓታት ውስጥ የህግ መወሰኛ ምክር ቤቱ ተሰብስቦ ለመከላከያና ለአገር ውስጥ ደህንነት መስሪያ ቤቶች የታጩትን ሚኒስትሮች ሹመት በከፍተኛ ድምፅ አጽድቋል አሁን ሰልፉ ላይ ያሉት የውጭ ጉዳይ ሚኒስትርነት እጩ ሬክስ ቲለርሰን ናቸው። ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር አላቸው ስለሚባለው የተመቻቸ ግንኙነት አንዳንዶች ድጋፋቸውን እንዲያርቁ ቢያደርጋቸውም ከሪፐብሊካኑ እንደራሴዎች የበዙት ግን አሁን እየደገፏቸው ነው ሪክሰንን ይህ ቀላል ድምፅ አይደለም። ጥርጣሬ እስካለ ድረስ ፕሬዝዳንቱ ሰበብ ያገኛሉ ብዬ አምናለሁ። የሚስተር ቲለርሰን የመጀመሪያው ከባድ ፈተና የሚሆነው በሴኔቱ የውጭ ግንኙነቶች ኮሚቴ የሚካሄደው ድምፅ ይሆናል። ዛሬ ከጥቂት ሰዓታት በኋላ ነው ድምፁ ይሰጣል ተብሎ የሚጠበቀው። በሌላ በኩል ደግሞ የማዕከላዊው የስለላ ኤጀንሲ የሲአይኤ ዳይሬክተራቸው እንዲሆኑ ዶናልድ ትራምፕ ያጯቸው ማይክ ፖምፔዮ ሹመት ባለፈው አርብ ሳይጸድቅ መቅረቱ ዋይት ሀውስን አበሳጭቷል። አብላጫዎቹ ሪፐብሊካን ዛሬ ለማጽደቅ ግፊት ከሚያሳድሩባቸው የሹመት ንግግሮች አንዱ የሚሆነውም የዚሁ የሚስተር ፖምፔዮ ሹመት እንደሚሆን ተነግሯል። የዋይት ሀውስ ቃል አቀባይ ሻውን ስፓይደር በዴሞክራቶቹ ይቅርታ ሾን ስፓይሰር በዲሞክራቶቹ እንደራሴዎች ላይ ቅሬታ አሰምተዋል። ዛሬ ለጋዜጠኞች በሰጡት መግለጫ የሴኔቱ ዲሞክራቶች የማይክ ፓምፔዮን ሹመት እያዘገዩ በብሔራዊ ጸጥታችን ላይ ፖለቲካ ጨዋታ እየተጫወቱ ነው። እናንተ ስለዚህ ነው መዘገብና መጻፍ ያለባችሁ ለጋዜጠኞች ከሰጡት መግለጫ ነው የተወሰደው። ይሄ ፕሬዝደንት ዶናልድ ትራምፕ ሁሉንም እጩዎቻቸውን እንደሚያጸድቁ እንደሚያገኟቸው ተናግረዋል። ሁሉንም ተሿሚዎቻችንን እናጸድቃለን። የአንዳንዶቹ ብቻ ከሌሎቹ ጥቂት ዘግየት ሊል ይችላል። ከትራምፕ የቀደሙት ፕሬዝደንቶች ስራቸውን የጀመሩት ከእርሳቸው የተሻለ ቁጥር የነበራቸውን የካቢኔ ሹመኞች እየያዙ እንደነበረ ሪፐብሊካኑ ሴናተር ጆን ማኬን ይናገራሉ። በጥር 2001 ዓ ም በምረቃው ዕለት ሴኔቱ ሰባት የካቢኔ አባላት ሹመት እንዳጸደቅ አስታውሳለሁ። ሰባት ሁለት አልነበረም። ለመሆኑ ለምን ይሆን? ለፕሬዚዳንቱ ከምንጊዜም በበለጠ ሁኔታ አብዝተው የሚፈለጉትን የጸጥታ ቡድናቸውን የማናሟላላቸው? ዲሞክራቱ ሴናተር ሮን ዋይደን እንዲህ ይላሉ። ይህ የጠበቀ ፍተሻ እንደ ትራምፕና ካቢኔ የሚያስፈልገው ሌላ አልነበረም። ዓይን ማየት እስከሚችለው የፕሬዚዳንቱ ካቢኔ የግጭቶች ስነ ምግባር ጥያቄዎች ሊኖርባቸው በሚችሉ ቢሊዮነሮችና ባንክ ባለሙያዎች የተሞላ ነው። ይህ እኮ ሴኔቱ የቀረበለትን ሁሉ እንዲያጸድቅ ነው ወይስ የሚጠበቅበትን የቁጥጥር ስራ እንዲያከናውን? ብለዋል ዴሞክራቱ ሴናተር ሮን ዋይደን። ቀደም ሲል የሰማችሁት የዴሞክራቶቹ የአናሳ መሪ በሴኔቱ ውስጥ የሆኑት የተወካዮች ምክር ቤት አባል ወይም የሕግ መወሰኛ ምክር ቤቱ አባል ሴናተር ቻክ ሹመር የተናገሩትን ነበረ። በዚህ በዩናይትድ ስቴትስ የሹማምንቱ የካቢኔ አባላቱ ምርጫ ላይ እየተካሄደ ያለው የሴኔቱ ፍተሻ አሁንም እንደቀጠለ ነው። አዳዲስ ዜናዎች፣ አዳዲስ ውጤቶች በደረሱን ቁጥር እየተከታተልን እናቀርብላችኋለን። ሚስተር ዶናልድ ትራምፕ ባለፈው ዓርብ ባደረጉት ንግግር ላይ ያዘጋጀነውን ትንታኔም እንደዚሁ በዚህ ምሽት እናቀርብላችኋለን። አሁን ወደ ተከታዩ ዘገባ እናልፋለን። የረድኤት ሰራተኞች ባለፈው ዓመት በማዕከላዊ አፍሪካ ሪፑብሊክ ከ365 በላይ የጸጥታ አደጋዎች ገጥሟቸዋል ይላል። ይህም በሶሪያ፣ በአፍጋኒስታን፣ በሶማሊያ እንዲሁም በኢራቅ ከተፈጸመው የበዛ ነው። የአሜሪካ ድምፅ ራዲዮ ዘጋቢ ዛክ ባርዶፍ ከማዕከላዊ አፍሪካ ሪፐብሊክ በላከው ዘገባ እንዳመለከተው እንዲህ አይነቶቹ የጸጥታ ፈተናዎች የረድኤት ሰራተኞች በሰላም እርዳታ የማቅረብ ስራቸውን እንዳያከናውኑ እንቅፋት ይፈጥራል ነው ያለው። አዳነች ፍስሐዬ ዝርዝሩን ይዛለች። የረድኤት ሰራተኞች በባምባሪ በማዕከላዊ አፍሪቃ ሪፑብሊክ በአገር ውስጥ ከመኖሪያቸው የተፈናቀሉ ሰዎች ከተጠለሉባቸው አንዱ በሆነው ሰፈር ምግብ ያከፋፍላሉ። በአካባቢው በተቀናቃኝ ትጥቀኞች መካከል በሚካሄዱ ግጭት ምክንያት ባለፈው ወር ብቻ 10 ሺህ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ባለፈው ታኅሣሥ ወር ባምባሪ የሚገኘው የድንበር አልባ ሐኪሞች ግቢ ሁለት ጊዜ ተዘርፏል። የባምባሪ ከንቲባ ማቲው ባታቤን ዝርፊያውን የፈጸሙት አካባቢውን የሚቆጣጠሩት አማጽያን ሳይሆኑ ማንነታቸው ያልታወቀ ሰዎች ናቸው ብለዋል። ይህን ሁሉ እናወግዛለን። እንዲህ አይነት ተግባር የሚፈጸመው በችግር ምክንያት ይመስለኛል። በድህነት ምክንያት ያለመማርም ጭምር ነው። አንድ ሰው በሚገባ ካልተማረ እንዲህ አይነት ባህሪ ማንጸባረቁ አይቀሬ ነው። የድንበር አልባ ሐኪሞች ቡድን ከተዘረፈው በኋላ በአምባሪ ውስጥ ያሉትን ሰራተኞችን ቁጥርና እዚያ የሚያከናውነውን ስራ ቀነሰ። የሬድስ ስራ መቀነስ የረጅም ጊዜ ጉዳት እንደሚያስከትል በማዕከላዊ አፍሪቃ ሪፑብሊክ የድንበር አልባ ሐኪሞች ተወካይ ኢማንዌል ላምፓርት አስገንዝበዋል። ትናንሽ ልጆች ሊከተቡ አይችሉም። ስለሆነም ተቅማጥን ለመሳሰሉትና ለሌሎች ተላላፊ በሽታዎች ይጋለጣሉ። በሀገሪቱ ባለው ቀውስ ምክንያት ልጆች ባለመከተባቸው ከቅርብ ዓመታት ወዲህ የሚሞቱት ልጆች ቁጥር ከፍ ብሏል። ሁለት ነጥብ ሁለት ሚሊዮን የሚሆኑ የሀገሪቱ ዜጎች ከጠቅላላው ሕዝብ ቁጥር ወደ ግማሽ የሚጠጋ ማለት ነው፣ ሰብአዊ ረድኤት ያስፈልጋቸዋል። ባለፈው ዓመት በሀገሪቱ ዙሪያ በረድኤት ሰራተኞች ላይ በሚፈጸመው ጥቃት ምክንያት 27 ጉዳት እንደደረሰባቸው ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የጸጥታ ተቋም መዝግቧል። ይህም በአፍጋኒስታን በኢራቅና በሶማሊያ ላይ ከተፈጸመው ይበዛ ነው። አምስት የረድኤት ሰራተኞች ተገድለዋል። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳይ ባለስልጣን ባርባራ ባቲስታ ለአሜሪካ ድምጽ ሬዲዮ በተናገሩት መሰረት የረድኤት ሰራተኞችንና የሲቪሉን ህዝብ ደህንነት በመጠበቅ ተግባር የሚተማመኑት በሀገሪቱ መንግስትና በመንግስታቱ ድርጅት ሰላም ጠባቂ ኃይል ነው። ሁለቱም ወገኖች ሙሉ በሙሉ ጸጥታ ለማስከበር የሚችሉበት አቅም የላቸውም። የሰላም ጥበቃው ኃይል ውሱን በመሆኑ መላው ሀገሪቱን ሊጠብቅ አይችልም። የተባበሩት መንግስታት ድርጅት ሰላም ጠባቂዎች ከባድ መሳሪያና ብረት ለበስ ተሽከርካሪዎች ያሏቸው ቢሆንም በመላ ሀገሪቱ ያሉት 12000 ወታደሮች ብቻ ናቸው። የሀገሪቱ ወታደራዊና ፖሊስ ኃይል ደግሞ የመሳሪያ ማዕቀብ ተጥሎባቸዋል። የሀገሪቱ የፀጥታ ሁኔታ እየተባባሰ የሄደው በሀገሪቱ የተፈጥሮ ሀብት ላይ በሚካሄደው ግጭትና ለሰብአዊ ረድኤት ተደራሽነት ባለመኖሩ እንደሆነ ላምፓየር አስገንዝበዋል። ለሰብአዊ ረድኤት ሰራተኞች የፀጥታ ጥበቃ ለማድረግ የሀገሪቱ ባለሥልጣኖች ከተባበሩት መንግስታት ድርጅት ኃይሎች ጋር እንደሚቀናጁ ባቲስታ ገልጸዋል። የጸጥታ ጥበቃውን አቅምና ውስንነት መሰረት በማድረግ የትኛው መቅደም እንዳለበት በመነጋገር ችግሩን ለመፍታት እንሞክራለን። አሁን ታዲያ ውጤት እየታየ ነው ለማለት እችላለሁ። ችግር የሚሆነው የሬዲት ሰራተኞቹ አደገኛ በሚባሉት ቦታዎች ሲገቡ ነው ምክንያቱም የጥበቃ ዋስትና ሊኖራቸው አይችልምና ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከ26 ደቂቃ ነው አዲስ አበባ ላይ እንደዚሁም ዋሽንግተን ዲሲ እና አካባቢዋ ሰኞ ጥር 15 2009 ዓ ም ከቀኑ 7 ሰዓት ከ26 ደቂቃ ነው በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈላችሁ ያለ መደበኛ ስርጭታችን ነው አሁን ከአስተያየቶቻችሁ እንሆ ሰላም ጤና ይስጥልን። ዜዎች እንዴት ናችሁ? የኔ ነኝ ከዚ ከዘገዝ ትናንትና ባሳልፋችሁት ዜና መሰረት አሜሪካ ውስጥ ሰላማዊ የሆነ ትራንዚሽን ነበረ ምናምን ያለ ስትወሩ ነበር። መንገድ እየዘጉ ብዙ ነገር እያደረጉ እያሉ እናንተ ግን እሱ እንጠብቃችሁ ፒስፉል ነበር፣ ቀ ሰላማዊ ነበር ምናምን ያለ ስትወሩ ነበር። በጣም ሼም ነው እውነት። ኢትዮጵያ ውስጥ ታዲያ ያሉት ሚዲያዎች ምን እንዲሉ ነው የምጠብቋቸው? ኢትዮጵያ ውስጥ የሆነ ነገር ሲሆን ፈልፍላችሁ ተዋጣላችሁ። እዚያ አሜሪካ ግን ምን ሰዎች መኪና እያቃጠሉ ትሬኒ ስቴሽን እየዘጉ ምን እያደረጉን ሲሉ በጣም ሰላማዊ ነበር። የአፍሪካ ህዝቦች ምን እንዲማር ትፈልጋላችሁ? ምናምን ጥሩ አደለም። እናንተ ማታደርጉ ሰው እንዳያደርግ አትፈቅዱም። ኦኬ ታንኪ ዩ ዜጎች፣ ሰላም ለእናንተ ይሁን በማለት ዛሬ አስተያየቴን መስጠት ፈለግኩኝ። ይህም በአሜሪካን የምርጫ የሰላማዊ ምርጫ ሽግግር ወይም ደግሞ በሰላም ስልጣን መረካከብ ሁኔታ እናንተም ስትዘግቡ ሰምቻለሁ። ጥሩ ዘገባ ነበረ። ሰለሞን ከስፍራው ሆኖ ይዘግብ ነበርና ሰምቻለሁ። እንደገናም ደግሞ በዚህ በቅዳሜው ደግሞ ሰላማዊ ሰልፍ በሴቶች በተጠራው ሰላማዊ ሰልፍ በዘመቻ መልክ በመላው አሜሪካን እንዲሁም በአውሮፓ በተለያየ ቦታ ላይ ተደርጓል። የዶናልድ ትራምፕን በመቃወም በሴቶች ላይ ባላቸው በሀገሪቷ ላይ ባላቸው በተለያየ ሁኔታ እና ነገሩ የሚደገፍ ነው፣ የሚደነቅ ነው። የስልጣን ሽግግሩ በሰላማዊ መንገድ መሆኑን አይተናል። እስቲ የሀገራችንም አምባሳደር የሆኑት አቶ ግርማ ብሩን በቦታው ላይ ሳይገኙ አይቀሩ። እንደው ምን ተማሩ? ምን አስተዋሉ? ምን ይማራሉ? መቶ በመቶ እጅ አሸነፍን ወይም ደግሞ ሙሉ በሙሉ አሸነፍን ብለው የፓርላማውን ወንበር ጠቅሎ የያዘ የገዥ መንግስት ባለስልጣናትና መሪዎቹን ፓርቲው ምን ይማራል? እባካችሁ ልቦና ይስጣችሁ። እስቲ ከነዚህ ከምታዩት እንኳን ተማሩ። ሁላችንም እንደዚህ አይነት ዘመን ያምጣልን። እንደ አሜሪካን በሰላም ስልጣን በሰላማዊ መንገድ በዲሞክራሲ መንገድ መምረጥ የምንችልበት ዘመንና ጊዜ አምጣለን እግዚአብሔር። አመሰግናለሁ። እግዚአብሔር ይባርካችሁ። ኢትዮጵያን እግዚአብሔር ይባርክ። ብሔሮች አሜን። እናመስግን መጀመሪያ እናመሰግናለን ስለ አስተያየቶቻችሁ ክቡራትና ክቡራን ሁላችሁም። አስተያየቶቻችሁ ዛሬ የተስተናገዱላችሁም ያልተስተናገዱላችሁም። ከተስተናገዱት መካከል ግን አንዱ አስተያየት ተጫሉላ የእኛን ምላሽ የሚፈልጉ ይመስለኛል። ምክንያቱም ስንዘግብ የነበርነው እኛው ነበርንና አስተያየት ሰጥተዋል። እንግዲህ በዚህ የዩናይትድ ስቴትስ ሰላማዊ የስልጣን ሽግግር ወቅት እንዴት አይነት ሁኔታዎች እንደነበሩ ሁሉንም ገጽታዎች አስተናግደናል በመንግስቱ በኩል ሲካሄድ የነበረውን እውነትም ልደግም ፈልጋለሁ አሁንም እኔ ነበርኩኝ ቦታው ላይ እንከን የለሽ ሊባል የሚችል ሰላማዊ የስልጣን ሽግግር ተደርጓል በዩናይትድ ስቴትስ ፓርቲ ተለውጧል ፕሬዚደንት ተለውጧል መንግስት ተለውጧል ሰላማዊ ነበረ በሌላ በኩል ደግሞ በየጎዳናው ላይ ይታዩ የነበሩ በደጋፊዎችና በተቃዋሚዎች መካከል ይታዩ የነበሩ ግጭቶችን ዜጎች ወጥተው አስተያየቶቻቸውን ለመግለጽ ያላቸውን ነጻነትና መብት እየተጠቀሙ ያንጸባረቁ የነበረውን ሁኔታም አሳይተናል ግጭቶች የተፈጠሩባቸው አካባቢዎችንና ከመብት ውጭ የሄዱ ንብረት ያጠፉና ጉዳት ያደረሱ ሁኔታዎችም ደግሞ በህግ የተያዙበትንም ሁኔታ እንደዚሁ እየዘገብን እንገኛለን። ስለዚህ ሰላማዊ የስልጣን ሽግግር ስንል መንግስቱ፣ ልቀቅ አትልቀቅ፣ ውረድ አትውረድ በሚል ንትርክ የገባበት ሁኔታ አለመኖሩን ነው። ህዝብ መርጧል። የህዝብ ድምፅ ተሰምቷል። የዩናይትድ ስቴትስ የቀደመው መንግስት ለአዲሱ የዩናይትድ ስቴትስ መንግስት ሰላማዊ በሆነ እንከን የለሽ ማለት ፈልጋለሁኝ በድጋሚ ሁኔታ ስልጣኑን አሸጋግሯል። ትክክል ብልሃል ሰለሞን። በፈርጅ በፈርጁ ነው የሚዘገበው። አድማጫችን ምናልባት ሁለት ነገሮችን አንድ ላይ የቀላቀሉ ይመስላል። አንተ እንደለየኸው የቀደመው የስልጣን ሽግግሩ አሰራር ሂደትን ዲሞክራሲ ፍሰትን፣ አንድ መንግስት ሌላ የሚተካበትን ነው ሰላማዊ ሽግግር እያልን ቀን ሙሉ ስንል የዋል ነው። በሌሎች ፕሮግራሞቻችንም ምናልባት በተከታታይ ይነሳል። አወዛጋቢ የምርጫ ዘመቻ እንደነበረው ያህል ሽግግሩ ግን ሰላምም ቀጥታም ነበረ። የማይስማሙበትን መቀበል ጭምር ዲሞክራሲ ይጠይቃልና ብዙዎች ያልተስማሙበትን ደግሞ በነጋታው ወጥተው አደባባይ ወጥተው አቅርበዋል። ምናልባት ለሌሎች አነጋጋሪ ፕሮግራሞች የሚጋብዝ ጥያቄ አድርገን ልንወስደው እንችላለን። በነገራችን ይህ አዲሱ ፕሬዚደንት ዶናልድ ትራምፕ ሲመጡ ከዘመቻቸው ጊዜ ጀምሮ የአርባአራተኛውን ፕሬዚደንት ስራዎቹ ብዙዎቹን እሰርዛቸዋለሁኝ የመጀመሪያው ቀን ስራ ይሆናል። ዋናውን የሚሉትን የጤና ዋስትና ፖሊሲያቸውን ሁሉ እሰርዛለሁ፣ በሌላ ተካለሁ እያሉ ነበረ። የኢራንን ንግግር እሰርዛለሁኝ፣ ቀዳለሁኝ ውሉን እያሉ ነበረ የአየር ንብረት ለውጥ ላይ ዩናይትድ ስቴትስ የምትሰጠውን ድጋፍ አነሳለሁኝ፣ የፓሪሱን ስምምነት እቀዳለሁኝ ሲሉን ብዙ ያለፈው መንግስት ያደረጋቸውን ውጤቴ ናቸው የሚላቸውን ነገሮች ሁሉ እቀዳለሁኝ፣ አፈርሳለሁ እያሉ ጭምር ሪፐብሊካን ፓርቲው ተቃውሞ እያሰማ በቀደመው አስተዳደር ላይ ማለት ነው ጭምር ነው ወደ ሪፐብሊካን ፓርቲው። ወደ አዲሱ ፕሬዚደንት በዛሬው ዕለት የወሰኗቸው ሁነኛ የሚባሉ የመጀመሪያ ቀናቸው የወሰዷቸው እርምጃዎችም አሉ። ለሁሉም ግን አስተያየት ያደረሳችሁን በሙሉ እናመሰግናለን፣ እናመሰግናለን በተከታታይ ፕሮግራሞቻችን አስተያየቶቻችሁን ከልብ እናከብራለን። ይህንን አስተያየታችንን አስተያየታቸውን የሰጡንን አድማ ጭምር እንደው ለማብራሪያ ያህል ነው የገባ ነው የስል ቁጥሮቻችንን አስታውስ አሉ ላይ አስተያየት መስጫ መልካም ሁለት ዜሮ ሁለት ሁለት ዜሮ አምስት አራት ዘጠኝ ዘጠኝ አራት ሰባት ነው። አድማጮች አስተያየቶቻችሁን ላኩ። በተከታታይ ፕሮግራሞቻችንም ሰፋፊ ውይይቶች ይኖራሉ። በተነሱ ድርሶች ላይ ጊዜር ስጥለን። የተከበራችሁ አድማጮች የአርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ዶናልድ ጆን ትራምፕ ባለፈው አርብ ቃለ መሐላ በፈጸሙ ዕለት ባደረጉት ንግግር ላይ አንድ ትንታኔ ጀምረን ነበረ። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ እንዲሁም በታዋቂው ስክሪፕስ የጋዜጠኝነት ትምህርት ቤት መምህር ናቸው። የፉል ብራይትም ዓለም አቀፍ ስኮላር ናቸው። ዶክተር ብሩክ ኃይሉ በዚህ የዘመቻ ወቅት አብረውን ቆይተዋል። ብዙ ትንታኔዎችን ሲሰጡን ነበረ። አሁንም በዶናልድ ትራምፕ ንግግር ላይ የጀመሩት ትንታኔ አለ። ትናንትና ያነጋገርኳቸው ልክ ዶናልድ ትራምፕ ንግግራቸውን እንደፈጸሙ ባለፈው አርብ ነበረ። አሁን የዶክተር ብሩክ ትንታኔ ሁለተኛ ክፍል ይቀጥላል። እስቲ ወደ አንድ አፍሪካን ሊያሳስባትና ሊያስጨንቃት ወደሚገባ ጉዳይ ደሞ ሊሄድ አፍሪካንም ኢትዮጵያን ደሞ በተለይ ምክንያቱም ዩናይትድ ስቴትስ ለኢትዮጵያም ሆነ ለአፍሪካ ግዙፍ አጋር ከሚባሉ ግዙፍ ረጅ ከሚባሉ ሀገሮች አንዷ ነች። ይህ እርዳታ በልማት በኩል ብቻ ሳይሆን በጣም መሰረታዊ ከሆኑ ሕይወት አድን ከሆኑ ጉዳዮች ይነሳል። አጣዳፊ የምግብ እርዳታ አለ፣ የጤና ጉዳይ አለ፣ ኤች አይቪ ኤድስ አለ፣ ቱበርኩሎስስ አለ፣ የእናቶች ጤና አለ፣ የሕፃናት ጤና አለ። ከእንደዚህ ከእንደዚህ አይነት ሁኔታዎች አኳያ ስንመለከትና ዶናልድ ትራምፕ ደግሞ በሌላ በኩል ዛሬ እኛ ድልድዮቻችን እየፈራረሱ መንገዶቻችን እየፈራረሱ መሠረተ ልማታችን እየወደመ ገንዘብ እንበትናለን ለዓለም ሲሉ ተናግረው ነበር። ነበርና ከአሁን በኋላ ወደፊት ነው የምንመለከተው ብለዋል። ወደዛ እናይም ብለዋል። ምን ያህል ለመሆኑ ያሰጋል፣ እንደ አፍሪካ ያለው ነው። ምናልባት ሀገሮች በእርግጥ ራሳቸውን ችለው በራሳቸው መቆም ያለባቸው ቢሆንም አሁን ባለንበት የተሳሰረ ዓለም ውስጥ ግን ከችግሮቹ ግዝፈት አኳያ የአሜሪካ የሌሎችም ትልልቅ ሀገሮች እርዳታ መቼም ይናቅ አይደለም። እንግዲህ ይሄ ቁልፍ ጥያቄ ነው። በሁለት ደረጃ ነው የማየው። ዶናልድ አፍሪካን በተመለከተ እውነቱን ለመናገር ዶናልድ ትራምፕ ለአፍሪካ ፕራዮሪቲ አይደለም አይደለችም የአፍሪካ ክፍለ ሀገር የስልጣን መዋቅሮና የአቴንሽናቸውን ስናይ ትኩረታቸውን ታችኛው መሰላል እንዳለች ነው መወስደው። እንግዲህ አሁን እሳቸው ትኩረታቸው ወደ አሜሪካ ብለዋል። ስልጣን ተረከቡ የመጀመሪያው ስድስት ወር፣ የመጀመሪያው ዘጠኝ ወር፣ የመጀመሪያው አመት፣ በዛን ወቅት ውስጥ ባጀት ዩኤስኤአይዲ የመሳሰሉት ባጀት መቀነሱ የሰው ኃይል መቀነሱ ማይቀር ነው። ምክንያቱም ሪሶርስ ክ ለሀገር ውስጥ ስራዎች እና ፕሮጀክቶች ገንዘብ መዞር አለበት ወደ ሀገራዊ ውጭ መቀነስ አለበት። እና የመጀመሪያው አመት ላይ ትልቅ ጉዳት ነው። አሜሪካን አሜሪካ አረጋት ውጭ ሄዳ በምትንቀሳቀሰው በምታደርገው ጄኔሮሲቲ በመሳሰሉት ጉዳይ ነው። እና እኚህ ሰውዬ የሚነቁት ወይም ችግር እየፈጠሩ እንደሆነ አፍሪካ ወደ ጎን በማድረግ ሊገ ሜይ ቢ አንደርስታንድ ያደረጉ ሊመጡ የሚችሉት ያው በብርቱ አድቫይዘሮች ማብራራት ነው። እንደገናም በራሳቸው ግንዛቤ አሜሪካ ከአፍሪካና ከሌላ ሀጎር ዲዝንጌጅ ማድረግ አፈግፍጋ ወደ ራሷ መመለሷ ውጤቱ አመት ሁለት አመት በኋላ ምን ያህል ቀውስና ትርምስ ምን ያህል በሰብአዊ መብት በምግብ በምግብ ቅነሳ በሚሊቴሪውም በሴኪሪቲውም አሜሪካንን ገሸሽ ሲሉ ኢፌክቱ ዳሜጁ እየታወቀ ሲመጣ ወደው ሳይሆን በግዳቸው መመለሳቸው የማይቀር ነው ብዬ ነው የገመተው። በሁለተኛ ደረጃ ምሉ ይህንን ነው ኢትዮጵያን የመሳሰሉ ቁልፍ ሀገሮችን በተመለከተ መቼም እርሳቸው ገና ግንዛቤ ባይኖራቸውም፣ እንግዲህ መከላከያ ሚኒስትሩና ዲፓርትመንት ኦፍ ሆምላንድ ሴኪሪቲ እንዲሁም በአሁኑ ሰዓት እየጸደቀ ነው ሚኒስትርነታቸው፣ ጭነታቸው እየቀረ በዚህ ምሽት ሰአት እና እነሱ እነሱ እውቀቱም ኤክስፒሪየንሱም ተሞክሮውም ስላላቸው እግዚኦም ብለው እኚህን ሰውዬ በዛ ላይ ትኩረት እንዲያደርጉ ማድረጋቸው አይቀርም። ትብብሩ ይቀጥላል። ሞስት ፕሮባብሊ ሊቀጥል ይችላል የሚል ግምት ነው ያለኝ። ችግር ላይ ግን አቶ ሰለሞን ወድቀዋል። ኝ ሰውዬ ትናንት ራሱ በልዩ ትእዛዝ የፕሬዚደንት ኦባማ ሀምሳ ቁልፍ ባለስልጣኖች እባካችሁ በልመና እባካችሁ ቆዩልን ተብለው ሰኞ ስራቸው እንዲቀጥሉ ተለምነዋል። ብዙዎቹ አንዳንዶቹ፣ ብዙ አይደለም አንዳንዶቹ እንቢ ብለዋል። የሚያሳየው የሚያሳየውን መሰለ በአንደኛው ዙር የፖለቲካ ሹመት ሲሰጥ ስድስት መቶ ዘጠና ቦታዎች ነው ያሉ መሸፈን እንኳን አልቻሉም። ዶናልድ ትራምፕ ገና ናቸው፣ ገና ዳዴ እያሉ ነው። ብዙ ቢሮዎች ባዶ የሆኑ ነው ማለት። የኦባማ ሹመኞች ናቸው። ትናንት ቢሮቸውን ቀርቅበው፣ ካርቶናቸውን ጭነው፣ ቻው ብለው ተሰናብተው፣ ሪፖርታቸውን ጠረጴዛ፣ ባዶ ጠረጴዛ አድርገው ወደ የቤታቸው ወደ መጡበት ተመልሰዋል። ሰኞ ባዶ ነው የሚሆነው ቢሮ ስለዚህ ብዙ ብዙ ሴቨራል ሃንድረድ ሾርት ፎል አላቸው። ትናንትና ማለት ሐሙስ ማለት ነው። ልክ የቃለ መሀላ ስነ ስርዓቱ ከመፈጸሙ አንድ ቀን ቀደም ብሎ ነው ማለት ነው። የስራው ቀን ሲያልቅ ሲያልቅ ይወጣሉ። ዛሬ በቃ ኤፍ ናቸው። የመጨረሻው ቀን ስለሆነ እኮ ስራ አይሰሩም፣ ቢሮም አይገቡም። ዛሬ በቃ ዛሬ የፌዴራል በዓል ነው ዛሬ ትክክል። እና ሀምሳዎቹን ግን በባካችሁ ደረጃ ተለምነው ብዙዎቹ እሺ ብለው እነ ማነ ማሽ እንደሚለው አናቅም። እንግዲህ ተስፋ የምናደረገው እንግዲህ አፍሪካ ስለ አፍሪካ የምናወሳ ከሆነ ምንድን ነው የአፍሪካ ጉዳይ አላፊው እሺ ብሎ ቢቆይ፣ በአፍሪካ ረዳት ምክትል ሚኒስትሩ ደግሞ ስቴት ዲፓርትመንት እሺ ብል፣ አትሊስት እነሱ አመራር እየሰጡ ዶናልድ ትራምፕ የራሳቸውን ሰው እስኪተኩ ድረስ ስራቸውን ሊቀጥሉ ይችላሉ። ያ ካለ ክፍተት አይኖርም። ከዶናልድ ትረምፕ ቲም የዶናልድ ትረምፕ ቲም የመዝረከክና ገና ለገና በጥፍር ቆንጥጦ ያላዘ ቲም እንደሆነ ተረጋግጧል። ብዙ ችግር እየገጠማቸው ነው ኦሬዲ እና ጉዳት ለአፍሪካ እና ለሶስተኛ ዓለም ሀገሮች በሚገባ አሉ። እንኳን ለሶስተኛ ዓለም ሀገሮች ለአውሮፓውያኖችም ትንሽ ተስፋ የሚያስኮርጥ ነገር እየመጣባቸው ነው። ነገር ግን እኔም ብጠይቀኝ ሶስት አመት ሁለት አመት በኋላ ፕሬዝደንት ሆነው ውድንቅጡን የአሜሪካን ኃላፊነት እሳቸው የሚያደርጉት እርምጃዎች ምን ያህል ሀገራቸውን እየጎዳ እንደሚሄድ ሲገነዘቡ መቼም በሳል ሰው ብዬ እገምታለሁ። የተማሩ ሰውናቸውና ቀለማዊ ትምህርት ነጋዴም ቢሆኑ ልብ ከገሱና የአካባቢያቸውን አማካሮች የሚሰሙ ከሆነ ትማሌ ለወጡት ምክንያት አይታየኝም። እንደውም የተከበራችሁ አድማጮች፣ ከዶክተር ብሩክ ኃይሉ ጋር ፕሬዚደንቱ ባነሷቸው ሌሎችም ነጥቦች ላይ ሰፋ ያለ ንግግር ነው ያደረግነው። በሌሎችም በዓለም ሰላምና መሰል ጉዳዮች ላይ ትንታኔያቸውን በሌላ ዝግጅት ይቀጥላሉ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ1922 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ የሰኞ ምሽት ስርጭታችን ነው። ተከታዩ የሳምንታዊው ቅንብር ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናምሽታችሁልኛል! የተከበራቸው የተከበራችሁ አድማጮቼ በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች የኢትዮጵያ አትሌቶች ድል ተቀዳጅተዋል። ታምራት ቶላ በአርቡ የዱባይ ማራቶን የኮርሱን ሬኮርድ በመስበር ጭምር አሸንፏል። የሴቶቹን ወርቅነሽ ደገፋ መርታለች። አዳጊው ኮከብ አትሌት ሰሎሞን ባረጋና በየኑ ደገፋ ደግሞ በትላንቱ የጣሊያ ቺንኩዌ ሙሊኒ አገር አቋራጭ ውድድር የበላይነቱን ተቀዳጅተዋል። በኤልጎባር ስፔኑ አገር አቋራጭ ድሉ የኢትዮጵያ ሆኗል። ሰንበሬ ተፈሪ በአንደኝነት አጠናቃለች። የሀገር ውስጥና የውጭ አገር እግር ኳስ ዜናዎችንም ይዘናል። አብራችሁን ቆዩ። በአርቡ የዱባይ ማራቶን ያሸንፋል ተብሎ በከፍተኛ ደረጃ የተጠበቀው ኮከብ አትሌቱ ቀነኒሳ በቀለ ቃል በገባው መሰረት አዲስ የዓለም ክብረ ወሰን አላስመዘገበም። ሆኖም የዓለምን ሬኮርድ የያዘውና በኦሎምፒክ የወርቅ ሜዳሊያ ተሸላሚው ቀነኒሳ መሐል ላይ አቋርጦ በመውጣቱ ሳይሳካለት ቀርቶ ብዙዎችን አሳዝኗል። ቀነኒሳ ከሁለት ዓመት በፊትም እንዲሁ በእግር ሕመም ምክንያት የዱባይ ማራቶን ውድድሩን ሳይጨርስ አቋርጦ ለመውጣት መገደዱ ይታወሳል። እንደ ተጀመረው ወድቄ ጉዳት ባይደርስ ቢኖሮ አዲስ የዓለም ክብረ ወሰን ለማስመዝገብ ዝግጁ ነበርኩ፣ ብሏል ቀነኒሳ። ቀነኒሳ እንደተጠበቀው ባያሸንፍም በሌሎቹ የኢትዮጵያ አትሌቶች ውጤት ተክሷል። በሪዮ ኦሊምፒክ በ10 ሺህ የነሐስ ሜዳሊያ ተሸላሚው በታምራት ቶላ የተመራው ቡድን ማርክ ሎክማናም ከኬንያ መሃል ገብቶ የአምስተኝነቱን ስፍራ ባይወስድባቸው ኖሮ ከአንደኛ እስከ አስረኛ ያለውን ቦታ በሙሉ ጠራርገው በገቡ ነበር። አሁንም ከአስሩ ዘጠኙን ማግኘት በእጅጉ የሚያስመሰግን ነው። ታምራት ቶላ የኮርሱን ሬኮርድ ሰብሮ በአንደኛነት ሲገባ 204 11 አስመዝግቧል። ሙሉዋ ሲሁን፣ ሲሳይ ለማና ሲሳይ ጅግሳ ተከትለውታል። በሴቶቹም በወርቅነሽ ደገፋ የተመራው ቡድን ከአንደኛ እስከ ዘጠነኛ ያለውን ቦታ በሙሉ ሲወስድ አስረኛ የፊንላንዷ አን ማሪ ማር ሆናለች። የወርቅነሽ ሰዓት 2 22 36 ነው። ሹሜ ደምሴ ሁለተኛ፣ የብርጓል መለሰ ሦስተኛ ወደ አውሮፓ እንሂድ። በኢጣሊያው ቺንኩዌ ሙሊኒ አገር አቋራጭ በሴቶቹም በወንዶቹም ድሉ የኢትዮጵያ አትሌቶች ሆኗል። ታዳጊው ኮከብ አትሌት ሰለሞን ባረጋ የወንዶቹን፣ በየኑ ደገፋ የሴቶቹን አሸንፈዋል። በ12 ኪሎ ሜትር የወንዶቹ ውድድር የሞሮኮና ዩጋንዳ ሯጮች ሁለተኛና ሦስተኛ ሲሆኑ በሴቶቹ ሁለተኛዋም ከኢትዮጵያ ናት። ቃል ኪዳን ፈንቴ ትባላለች። የወንዶቹን 33 ደቂቃ ከ43 ሴኮንድ የሴቶቹን 18 ከ23 ይዘውላቸዋል። በውድድሩ ተደስቻለሁ። ወደ ኢትዮጵያ ተመልሼ ካምፓላ ለምታስተናግደው የዓለም አገር አቋራጭ ሻምፒዮና ውድድር ራሴን አዘጋጃለሁ ብሏል፣ ሰለሞን ባረጋ ከውድድሩ በኋላ ለጋዜጠኞች በሰጠው ቃል። የሩጫውን ስፖርት ዜና ወደ ስፔን ሄደና በቃለሁ። በአምስት ሺህ የዓለም የብር ሜዳሊያ ተሸላሚዋ ሰንበሬ ተፈሪ ድል መጎናጸፍ የቻለችው በቀላል አልነበረም። ዝነኛዋን የኦሎምፒክ ሻምፒዮንና በዓለም የመሰናክል ሩጫ ውድድር የሬኮርድ ባለቤቷን ኬንያዊቷን ሩት ጀቤትን በኤልጎባር ለሁለተኛ ጊዜ አሸንፋ ነው። ለስፔን የምትሮጠው ትርሃስ ገብሬ ሦስተኛ ሆናለች። ሩጫውን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ይሆናል። የምወስዳችው የአፍሪካን ዋንጫ፣ የኢትዮጵያና የእንግሊዝ ፕሪምየር ሊግ አጫጭር ዜናዎች ይዟል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ጋቦን ላይ እየተካሄደ ባለው ሰላሳ አንደኛው የአፍሪካ ዋንጫ በምድብ አንድ አዘጋጇ ጋቦንና ካሜሩን ትናንት ተጫውተው ያለ ግብ በመለያየታቸው የጋቦን ብሔራዊ ቡድን ከቀጣይ ማጣሪያ ውጭ መሆኑ ተረጋግጧል። ቡርኪና ፋሶ ጂኒቢሳውን ሁለት ለባዶ በመርታቱ ካሜሩንና ቡርኪና ፋሶ የምድብ አንደኛና ሁለተኛ ሆነው ወደ ቀጣይ ማጣሪያ ሲያልፉ ጂኒቢሳውና ኡጋንዳ በመጀመሪያው የምድብ ማጣሪያ መውደቃቸውን አረጋግጠዋል። ከምድብ ሁለት ሴኔጋል በስድስት ነጥብ ቀድማ ማለፏን ስታረጋግጥ፣ ዛሬ ማምሻውን ሴኔጋል ከአልጄሪያ፣ ቱኒዚያ ከዚምባብዌ በተመሳሳይ ሰዓት ይጫወታሉ። የቱኒዚያ ቡድን አራት ነጥብ ስላለውም የተሻለ የማለፍ እድል ይዞ ይጫወታል። ወደ አዲስ አበባ እንመለስ። የኢትዮጵያ ፕሪሚየር ሊግ አስራ ሁለተኛ ሳምንት ጨዋታዎች በአዲስ አበባ እና በክልል ከተሞች ትናንትና ና ከትናንት በስቲያ ተከናውነዋል። በክልል ስድስት በአዲስ አበባ ሁለት በአጠቃላይ ስምንት ጨዋታ አስራ ሶስት ጎል ተመዝግቧል። በአዲስ አበባ ስቴዲየም ቅዳሜ ዕለት ኢትዮጵያ ቡና ከኤሌክትሪክ ባዶ ለባዶ ያለ ግብ፣ እንዲሁም ትናንትና ቅዱስ ጊዮርጊስ ከጅማ አባቡና አንድ አንድ አቻ ተለያይተዋል። በክልል ከተሞች ከተካሄዱት መካከል በጎንደር ፋሲል ከነማ በደደቢት አንድ ለባዶ ተሸንፏል። ፋሲል ከነማ በሜዳው ሲሸነፍ ይሄ መጀመሪያው ነው። አዳማ ከነማ የአርባ ምንጫቻውን ሁለት ለአንድ ሲረታ ባለሜዳው ወላይታ ዲቻ በአዲስ አበባ ከነማ አንድ ለባዶ ተሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። አዳማ ከነማ በሀያ አራት የገቢት ሀያ ሶስት ቅዱስ ጊዮርጊስ በሀያ ሁለት ከአንደኛ እስከ ሶስተኛ ያለውን ደረጃ ሲዘሩ ግን አባቡና እና ኤሌክትሪክ እንዲሁም አዋሳ ከነማ ከአደጋው የወራጅ ቀጠና አልተላቀቁም። ወደ አውሮፓ ስንሸጋገርም ከጊዜ አንጻር የእንግሊዝ ፕሪምየር ሊግ ውጤቶችን በአጭሩ እናያለን። በእንግሊዝ ፕሪምየር ሊግ የሀያ ሁለተኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቅዳሜና እሁድ ተካሂደዋል። ቼልሲ ሀል ሲቲን ሁለት ለባዶ በመርታት የበላይነቱን ተከታዮቹን በሰፊ የነጥብ ልዩነት በመብራት አጠናክሮ ቀጥሏል። አርሰናልም ድል ቀንቶታል። ማንቸስተር ሲቲ ከቶተንሃም ሁለት ለሁለት ሲለያዩ፣ የፕሪምየር ሊጉ የደረጃ ተፎካካሪ ሊቨርፑል ያውም በሜዳው በስዋንሲ ሲቲ ሶስት ለሁለት ተሸንፈዋል። ማንቸስተር ዩናይትድ በስቶክ ሲቲ አንድ ለባዶ ሲመራ ቆይቶ በሁለተኛው አጋማሽ ዋይን ሩኒ ከርቀት ካስቆጠራት ግሩም የቅጣት ምት ግብ አማካኝነት አንድ አቻ ተለያይቷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ቼልሲ በአንደኝነት ሲመራ፣ ቶተንሃም በሁለተኝነት ተከትሎታል። አርሴናል እና ማንቸስተር ሲቲ በእኩል አርባ ስድስት ነጥብ በጎል ተበላልጠው ሶስተኛና አራተኛ ናቸው። በዚሁ አባጣር ለ ሰሎሞን አመሰግናለሁ። ገዛኸኝ ጾም መስቀል ነበር ከአዲስ አበባ በዚሁ እናብቃ። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ሰሎሞንና ገዛኝን እናመሰግናለን ለዘገባው ለአሸናፊዎችም እንኳን ደስ ያላችሁ እንዲሁም ለደጋፊዎች ጭምር። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው። አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስና የአፍሪቃ ግንኙነት የኦባማ ፕሬዚዳንትነት በሚ ርዕስ የጻፉት መጽሐፍ በቅርቡ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በተደረገ ስነ ስርዓት ተመርቋል። መጽሐፉ ከሶስት መቶ ገጾች በላይ ሲሆን የኦባማ አስተዳደር ከሳሃራ በመለስ የአፍሪቃ ሀገሮች ባለው ስትራቴጂ ላይ እየተመሠረተ ነው። አፍሪቃን ቅርሶች አዘጋጅና አቅራቢ አዳነች ፍስሀዬ በስነ ስርዓቱ ላይ ተገኝታ ያጠናቀረችው ዘገባ ዝርዝሩን ይዟል። ባለፈው ሰኞ ባቀረብነው የመጀመሪያ ክፍል ዝግጅት የኦባማ አስተዳደር በአፍሪቃ ካከናወናቸው አበይት ተግባሮች ዋናው የወጣት አፍሪቃውያን መሪዎች እቅድ ይመስለኛል ሲሉ አምባሳደር ግሪንፊልድ እንደተናገሩ ይታወሳል። አምባሳደሯ አያይዘውም አፍሪቃውያኑ ወጣቶች የሚፈልጉት ዲሞክራሲ እንደሆነ ግልጽ በማድረጋቸው ዲሞክራሲ ሊጠናከር የሚችልበት እድልም እየፈጠርን ነው ብለዋል። ዲሞክራሲን በማጠናከር ረገድም ለአፍሪቃ ወጣቶች እድል እየከፈትን ነው። ምክንያቱም የሚፈልጉት ዲሞክራሲን እንደሆነ ነው የነገሩን። የሚፈልጉት ዲሞክራሲን ነው፣ ሀገሮቻቸው ክፍት እንዲሆኑ ነው የሚፈልጉት። ባለፈው ሳምንት ማብቂያ ላይ በጋናው ፕሬዝደንት ኦኬፎ ኦዶ የቃለ መሐላ ስነ ስርዓት ላይ ተገኝቼ ነበር። የጋና ሰላማዊና ግልጽነት የተላበሰ ምርጫ በአፍሪቃ የሀገሪቱን ዲሞክራሲያዊ ተምሳሌነት አረጋግጧል። የተሸኙት ፕሬዝደንት መሐመድ ናኖ የምርጫውን ውጤት በማክበር ለተቃዋሚ ተወዳዳሪ ሰላማዊ የስልጣን ሽግግር ለማድረግ ተስማምተዋል። በሌሎች የአፍሪቃ አገሮች ዲሞክራሲን በማጠናከር ተግባር እንደሚረዱም ገልጸዋል። አፍሪቃ ውስጥ ሌሎች ስኬት ያገኙ ናይጄሪያን የመሳሰሉ ሀገሮችም እንዳሉ ግሪንፊልድ አውስተዋል። የናይጄሪያ ሕዝብ ከቤቱ ወጥቶ ድምፅ ለመስጠት ቆርጦ ተነሳ። የድምፅ መስጫ ወረቀቶች ተቆጥረው ተወዳዳሪዎቹ ውጤቱን ተቀበሉ። ከእነዚህ ሀገሮች ጋር ያለን ግንኙነትና የምናበረክተው እርዳታ ለምርጫው ውጤት አስተዋጽኦ በማድረጉ ኩራት ይሰማናል። በቡርኪና ፋሶም በተመሳሳይ ሁኔታ ህዝቡ ለለውጥ እንደተነሳ አምባሳደሯ ጠቅሰዋል። የቡርኪና ፋሶ ህዝብ የተነሳው ለውጥ ለመጠየቅ ብቻ ሳይሆን ወታደራዊ ኃይሉን ለመቃወምም ነው። ለውጥ እንፈልጋለን፣ እናንተንም አንፈልግም፣ ዲሞክራሲን ነው የምንፈልገው አለ። በሄድኩባቸው የአፍሪቃ ሀገሮች ሰዎች ያመሰግኑናል። ሆኖም ይህን ያደረጉት እነሱ እንጂ እኛ አይደለንም። ፍላጎቱ የእነሱ ነውና በዲሞክራሲ ረገድ ልንረዳ የምንችለው ሰዎቹ ራሳቸው ዲሞክራሲን ሲፈልጉ ነው። ዲሞክራሲ በማይፈለግበት ቦታ ልንገፋ አንችልም። ሊንዳ ግሪንፊልድ አያይዘውም በእርግጥ ስልጣን አንለቅም የሚሉ ብዙ መሪዎች አሉ። መልካም አስተዳደር የሚኖረው ሁላችንም እንደምናውቀው ምርጫ በማካሄድ ብቻ አይደለም ብለዋል የመሰብሰብና የመናገር ነጻነትን የማስከበር እኩልነትና ውክልና እንዲኖር፣ ሰብአዊ መብትና ፍትህ እንዲኖር የማድረግ ጉዳይ ነው። እነዚህ ራዕዮች በመላ አፍሪቃ እንዲኖሩ ለማድረግ መጣሩን እንቀጥላለን። የአፍሪካ ህዝብ የሚፈልገው ይህን እንደሆነ እናውቃለንና እድል የመፍጠሩ ጉዳይ በመልካም አስተዳደር ላይ እንደሚወሰን ሁሉ የኢኮኖሚ እድገት በማጠናከርም ላይ ይወሰናል። የኦባማ አስተዳደር ታዲያ በዚህ ረገድ ብዙ ሰርቷል ብለዋል አምባሳደር ግሪንፊልድ። የመንግስትና የግል ዘርፍ አጋርነትን አዳብረናል። አፍሪቃ ውስጥ የግል ዘርፍ በበለጠ ቦታ እንዲገኝ እየጣርን ነው። ከቀረቡት ዋና ዋና እቅዶች ፓወር አፍሪካ የተባለው ፕሬዚደንት ኦባማ ያፈለቁትን ውጥን ነው። ከሰሃራ በመለስ ባሉት የአፍሪቃ አገሮች ከእያንዳንዳቸው ሶስት ሰዎች ሁለቱ ለኤሌክትሪክ መብራት ተደራሽነት የላቸውም። የኤሌክትሪክ መብራት ከሌለ መሻሻልም ሆነ ብልጽግና ሊኖር አይችልም። ልጆች ሊማሩ አይችሉም። ሐኪም ቤቶችም በሚገባ ሊሰሩ አይችሉም። የሥራ ዕድልም ሊፈጠር አይችልም። ስለሆነም የፓወር አፍሪቃ ዓላማ ከ30 ሺህ በላይ ሜጋዋት የሚሆን አዲስ ንጹህ የኤሌክትሪክ መብራት ማቅረብና 60 ሺህ የሚሆኑ አዲስ ህዝቦች ከግሪዱ ጋር እንዲገናኙ ማድረግ ነው። በዚህም ተግባር መሻሻል ማሳየት ጀምረናል። ለምሳሌ ላይቤሪያ ውስጥ ባለፈው ታሳስ ወር አራት የመጀመሪያ ሃይድሮ ተርባይኖች ተመርቀዋል። ከእነሱም አንዱ ብቻ በሀገሪቱ ያለውን የኤሌክትሪክ ሲቲ አቅርቦትን በሶስት እጥፍ ከፍ ያደርጋል ብለዋል አምባሳደሯ። ሌሎቹ ሶስት ተርባይኖች ስራ ሲጀምሩ ደግሞ የኤሌክትሪክ መብራት ዋጋ ይቀንሳል፣ የተሻሉ ትምህርት ቤቶችና ሆስፒታሎች ይኖራሉ፣ የበዛ መዋዕለ ነዋይ ላይቤሪያ ውስጥ ፈሶ የስራ ዕድል ይከፈታል ብለዋል ግሪንፊልድ። አምባሳደሯ አያይዘውም የኦባማ አስተዳደር ስላከናወናቸው ተግባሮች ሲነሳ ስለ አፍሪቃ መሪዎች ጉባኤ ሳይጠቀስ ማለፍ እንደማይቻል አስገንዝበዋል። The first ever U.S. Africa Leaders Summit is never to be forgotten. የመጀመሪያው የአፍሪቃ መሪዎች ጉባኤን በምንም አይነት መዘንጋት አንችልም። እስከ ሌሊት እየቆየን በታታሪነት ሰርተናል። የአፍሪቃ አገሮቹ መሪዎች እዚህ ዩናይትድ ስቴትስ ሲመጡ ጥሩ ተመክሮ እንዲኖራቸው ስለፈለጉ አምባሳደሮቻቸው ከፍተኛ ጫና ነበር ያደረጉብን። እኛም ጥሩ የሰራን ይመስለኛል። ጉባኤው ታሪካዊ ነበር። ለአዲሱ አስተዳደር የሚኖረኝ ምክረ ሀሳብ የዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ ለረጅም ዓመታት እንዲቀጥል ማድረግ ያስፈልጋል የሚል ነው። ከዩናይትድ ስቴትስና ከአፍሪቃ መሪዎች ጉባኤ ጋር በተያያዘ ፕሬዝደንት ኦባማ የመጀመሪያውን የዩናይትድ ስቴትስና የአፍሪቃ የቢዝነስ መድረክ አስተናግደዋል። ወደ አፍሪቃ የኢኮኖሚ እድገት የሚያመራ የ33 ቢሊዮን ዶላር የአዲስ መዋለንዋይ ቃል እንደተገባ ሊንዳ ግሪንፊልድ ገልጸዋል። ሁለተኛው መድረክ ደግሞ ባለፈው መስከረም ወር ኒውዮርክ ከተማ እንደተካሄደ የመጀመሪያውን መድረክ ስኬት እንዳዳበረና አዲስ የ9.1 ቢሊዮን ዶላር የሚሆን የንግድና የመዋለን ዋይ ቃል እንደተገባ ጠቁመዋል። ባለፈው ዓመት ደግሞ የአፍሪቃ እድገትና ዕድል ህግ ለተጨማሪ አስር ዓመታት እንደገና መታደሱን አምባሳደር ግሪንፊልድ ገልጸዋል። ሊንዳ ግሪንፊልድ በመጨረሻም የማደግ ዕድልን ዲሞክራሲንና ብልጽግናን ማግኘት የሚወሰነው በሰላምና ጸጥታ መኖር ላይ በመሆኑ ከስምንት ዓመታት ወዲህ የሰላም ጥበቃ ጥረታችንን አስፍተናል ብለዋል። እንደ ኤሮፓ አቆጣጠር ከ2008 ዓ.ም አንስቶ ለሰላም ጥበቃ ጥረት ያለንን ድጋፍ እጅግ አስፍተናል። የዩናይትድ ስቴትስ መንግስት ከ300ሺህ በላይ የሚሆኑ የአፍሪቃ ህብረትና በተባበሩት መንግስታት ድርጅት ተልእኮዎች የሚመደቡ የአፍሪቃ ሰላም ጠባቂዎችን በማሰልጠን ተግባር ረድቷል። በአሁኑ ወቅት በአፍሪቃ ካሉት የሰላም ጥበቃ ተልእኮዎች ከ60 ከመቶ በላይ የሚሆኑት አፍሪቃውያን ናቸው። ከ ከስምንት ዓመታት በፊት ከነበረው በአርባ ከመቶ ከፍ ብሏል ማለት ነው። አሸባሪነትን በመዋጋት በኩልም ስኬት አግኝተናል ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር ሊንዳ ግሪንፊልድ ገልጸዋል። የናይጄሪያ፣ የኒጀር፣ የቻድና የካሜሩን ጸጥታ ኃይሎች በአሜሪካ ኃይሎች እርዳታ ቦኮ ሐራምን ለማሸነፍ በሚደረገው ጥረት የጣምራ ቁርጠኝነት በማሳየት አሸባሪውን ቡድን ለማዳከም ችለዋል ሲሉ አምባሳደር ግሪንፊልድ ጠቁመዋል። አድማጮች አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስ እና የአፍሪቃ ግንኙነትን በሚመለከት ስለ ጻፉት መጽሐፍ የተቀናበረው ዝግጅት አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ለመሆኑ የዩናይትድ ስቴትስ ፕሬዚዳንት የስልጣን ዘመኑን ሲጨርስ ምን ይሆናል? አሉላ እንነጋገር። ይህ የዩናይትድ ስቴትስ ፕሬዚደንት ስራ መቼም ጡረታ መውጣትን የሚመለከት ርዕስ ልታነሳ ይመስለኛል። አዎን፣ እጅግ ስራ የሚበዛበት ውጥረት የሚበዛበት ስራ ነው። ለነገሩ የማንኛውም ሀገር ፕሬዚደንት፣ ፕሬዚደንት ከሆንክ፣ ጠቅላይ ሚኒስትር ከሆንክ፣ ቀላል ዘመን አይደለም የሚጠብቅህ። እናም ፕሬዚደንቱ ስራውን ሲጨርስ ምን ይሆናል ለሚለው ጥያቄ፣ ከብዙዎች ለሚነሳ ጥያቄ መልስ እንሰጣለን። የመጀመሪያዎቹ የዩናይትድ ስቴትስ 33 ፕሬዚደንቶች ሲሰናበቱ አለቀ፣ ተሰናበቱ፣ ጥቅም የለም፣ ጡረታ የለም፣ ይወጣሉ። ከ1950 ዓ ም ወዲህ ግን ፕሬዚደንቱ ዕድሜ ልኩን የ205700 ዶላር ዓመታዊ ክፍያ ያገኛል። በዛሬ የብር ምንዛሬ 4 ሚሊዮን 675 ብር ማለት ነው። በወር 389972 ከ92 ሳንቲም መሆኑ ነው። ለሰራተኞቻቸውና ለቢሮ ወጪዎች የ6000 ዶላር ወጪ ወይም አበል ይመደባል። ለፕሬዚደንቱ የሙሉ የሕይወት ዘመን የጸጥታና የምስጢር ጥበቃ አገልግሎት ይመደብላቸዋል። ለሁለት የስልጣን ዘመናት ያገለገሉ ፕሬዚደንቶች የፌዴራል ሰራተኛ የጤና ዋስትና መግዛት ይችላሉ። አሁን በሕይወት ካሉት የቀድሞ ፕሬዚደንቶች ከአራቱ ማለት ነው አንዱ ብቻ ናቸው ይህን የጤና ዋስትና የማያገኙት አርባ ሁለተኛው ፕሬዚደንት ጆርጅ ኤች ቡሽ ይሆናሉ። ሌሎቹ ግን ጂሚ ካርተር፣ ክሊንተን፣ ቡሽ ትንሹና ፕሬዚደንት ባራክ ኦባማ የቀድሞ ፕሬዚደንት ይህንን አገልግሎት ያገኛሉ። ኦቫል ኦፊስ ለጣላቸው ለጣለባቸው ውጥረት የበዛው ማካካሻ ነው ማለት ነው። እንግዲህ ጥያቄው በከፊሉ የተመለሰ ይመስልናል። ሁሽ ፕሮግራሞች የምናያለን። ስርጭታችን በእርግጥ ሊጠናቀቅ ነው። በሙዚቃ ነው ታዲያ የምንሰናበተው። አሁን ኃይለ ኢየሱስ ግርማ በሌለሽበት ቦታ በዚሁ እንሰናበት ብራን ይሉ የፕሮግራሙ መሪ ዋነኛ ማስተናጋጆቻችሁ ሰለሞን አባትና አሉላ ከበደንን ከተቀሩ ባልደረቦቻችንና ከፕሮግራሙ ዋና አዘጋጅ ተስተባብላቸው ጋር አሁን የትግርኛ ስርጭት ይቀጥላል። ስለዚያው ጋርሱስ to the tars she will but a delicious river bum ta the child her she will she makes him learn to as up to the tars